ድሬዳዋ ዩኒቨርሲቲ በዩኒቨርሲቲ ለመረጋጋት ሚና በነበራቸው ተማሪዎች የዲስፕሊን እርምጃ ተወሰደ። አዲስ ቸኮል ከድሬዳዋ የላከልን ዘገባለ ቀጥሎ ይቀርባል። የድሬዳዋ ዩኒቨርሲቲ ሴኔት ዛሬ በአካሄዱ አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው 19 ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ በሌሎች 69 ተማሪዎች እና አንድ የቀድሞ ተማሪ ላይ ደግሞ የማጣራት ስራ እየሰራው ነው ብሏል። የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ወደቻሳ ጋንፎሬ በተለይ ለቪኦኤ ይህንም ብለዋል። የዩኒቨርሲቲያችን ሴኔት እንግዲህ በዛሬ ሁለት ውሳኔዎችን አስተላልፎ ነበረ። እንግዲህ ውሳኔዎቹ በጣም በግቢ ውስጥ በነበረው ችግር ምክንያት ሁለት ተማሪዎችን ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ ተወስነዋል። ስምንት ተማሪዎች እያንዳንዳቸው እንግዲህ በሁለት አመት ከትምህርት ገበታቸው እንዲታገዱ፣ ሰባት ተማሪዎች ደግሞ እያንዳንዳቸው በየ በሶስት አመት ከትምህርት ገበታቸው እንዲታገዱና እንድታረሙ አቅጣጫ አስቀምጧል ማለት ነው። በቀጣይም ወደ ስልሳ ስልሳቅኝ የሚሆኑ ተማሪዎች ተስፋታቸው በሂደት ተጣሶ ለወደፊት እንደ የድርጅታቸው ማሰራት እየተደረገባቸው ይገኛል። ባለፈው ዓመት ወይ ደግሞ ቀድሞ የነበረ ተማሪ አሁን ግን በግቢው ውስጥ በብጥብጡ ውስጥ ተገኝቶ ነበረና እሱን እንግዲህ ክስ እንዲመሰረትበት ሙሉ በሙሉ ከዩኒቨርሲቲ እንዲሰናበቱ የተወሰነባቸው ሁለት ተማሪዎች ስለተማ መሳሪያ ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ይፋ ሆኗል። በተመሳሳይ በዩኒቨርስቲ አስተዳደር ሰራተኞችና መምህራን ላይም አስፈላጊው ማጣራት ተካሂዶ በዩኒቨርሲቲ አለመረጋጋት ላይ እጃቸው አለበት የተባሉት ላይ በቅርቡ እርምጃ እንደሚወሰድ ሴኔት መወሰኑንም አቶ ደቻስ አስታውቀዋል። ሕይወታቸው ካለፈ ሁለት ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር ሆነው ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲ ሕዝብ ግንኙነት አስታውቋል። በድሬዳዋ ዩኒቨርሲቲ ተፈጥሮ በነበረው ግጭት በተለያየ ጊዜ ህይወታቸው ያለፉ ሁለት ተማሪዎችን ጨምሮ የተወሰኑ ተማሪዎች ቀላልና ከባድ የአካል ጉዳት ደርሶባቸዋል። በርካቶቹም ዩኒቨርሲቲውን ለቀው እንዲወጡና በከተማ ነዋሪ ድጋፍ የዕለት ኩርሳቸው እንዲሸፍኑ ተገደው ነበር። የሁለተኛውን ተማሪ ህይወት ማለፍ ተከትሎ ደግሞ ዩኒቨርሲቲው ሙሉ በሙሉ ላልተወሰነ ጊዜ ተዘግቷል። ዩኒቨርሲቲው መቼ እንደሚከፈት ከቪኦኤ ለቀረበላቸው ጥያቄ አቶ ደቻስ ቁርጥ ያለ ቀን መናገር እንደማይቻል አስታውቀው ሆኖም አስፈላጊ ቅድመ ዝግጅቶችን እያደረጉ መሆናቸውን ተናግረዋል። ከአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።